ኦሮሚያ ክልል የተለያዩ ከተሞች በሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሉት የተቃውሞ እንቅስቃሴዎች አሁንም መቀጠላቸው ተዘግበዋል። ያንዳንድ የአካባቢዎቹን ነዋሪዎች እና በዚያ የሚንቀሳቀስ የተቃዋሚ የፖለቲካ ድርጅት የሰጠውን ምላሽና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋችን ጨምሮ አሉላ ከበደ ተከታዩን ይዞ ቀርበዋል። አቶ በቀለ ነጋ በአካባቢዎቹ የሚንቀሳቀሰው የተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ ናቸው። ዋናውን የተቃዋሚዎቹን መነሻ ምንነት ጨምሮ ባለፈው ዓመትና አሁንም እየተካሄዱ ስላሉት ሰልፎች የተናገሩት አቶ በቀለ በዛሬው ዕለት በኦሮሚያ ክልል የተለያዩ አካባቢዎች እየታየ ያለ ስላሉት ሁኔታ እንዲህ ይገልጻሉ። በዛሬው ዕለት በደረሱን በምዕራብ ወለጋ ሃይራ በቂልጡ ካራ፣ በጉጂ ዞን ነገሌ ቦረና ቦሬ፣ ሰሜን ሸዋ ሙከጡሪ፣ በአምቦ፣ በጉደር አካባቢ ሲሬ ጀልዱ፣ ወረዳ ውስጥ ሽኩቴ በሚባልና በምትባልና በጮቢ አካባቢ፣ በግንደበረት በእነኛ አካባቢዎች ላይ ጅማ ሆሮ ከፍተኛ የሆነ ሰላማዊ ሰልፎች ተካሄደዋል። በዚህ ውስጥ እንግዲህ አንድ ሁለት ቦታዎች ላይ ሰዎች እንደተጎዱ እንሰማለን። ብዙ ቦታዎች ላይ መድብደባ ነው። ነገር ግን እናንድ ሁለት ቦታዎች ሙከጡሬና ሲሬ ላይ ከፍተኛ ጉዳት የደረሰባቸው አራት ሰዎች አሉ ነው የሚባለው። ሁኔታ ወደፊት ሲጣራ ምን አይነት ጉዳት እንደደረሰባቸው ወደፊት የሚታይ ነው የሚሆነው። ተቃውሞ በአሁኑ ሰዓት እየተካሄደ ያለው በሰልፉ ምክንያት የታሰሩ ዜጎች መፈታት አለባቸው ለጥያቄዎቻችን መልስ መሰጠት አለበት የሚል ነው። የተላኩት ወታደሮች በተለይ ነጆ ላይ መምህራንን፣ ህጻናትን እያያዙ ከቤት እያወጡ በከፍተኛ ደረጃ ነው ድብደባ የሚፈጽሙባቸው። ይሄ በእውነቱ የሚጠበቅ አይደለም፣ ሊቆም ይገባዋል። ጥያቄው ሰላማዊ እስከሆነ ድረስ ማግኘት የሚገባው ሰላማዊ መልስ ነው እንጂ አትሰለፍም አትናገርም ብሎ መከልከል የትም አያደርስም። እንግዲህ ሰው መብቱን የጠየቀ ሰው እስከ መጨረሻው ድረስ በድብደባ በእስራት የሚቆም ነገር ቢሆን ከዚህ በፊት ብዙ እስራቶች ብዙ ግድያዎች ተፈጽመዋል። ያ እንደ መፍትሄ ሊሆን አይችልም። በሀገራችን ውስጥ ያለው ትግል የሰላማዊ ትግል ነው፣ የመብት ጥያቄ ነው፣ በሕገ መንግስቱ የተፈቀደ ነው። ዱላ፣ ግድያ፣ እስራ፣ ዛቻ ማስፈራራት ምናልባት ጊዜውን ትንሽ ያሳጥረው ይሆናል እንጂ ወደኋላ ኋላ አይመልሰውም። ሰውን እና አሁን እየተደረገ ያለው በጣም የሚያሳዝን ሁኔታ ነው። ድብደባው በተለይ እየተፈጸመብን ያለው ሕዝቡም ላይ በእኛም አባሎች ላይ ሌላው ደግሞ ህዝቡ ባደረገው ቆራጥ እንቅስቃሴ ነጆ ላይ መቶ አስራ ሰባት ሰዎች ተፈተዋል። ቄለም ወለጋም በቅርቡ እንደዚሁ ታስረው የነበሩ አባሎቻችን እየተፈቱ ናቸው። እንግዲህ ህዝብ ጠንክሮ ጥያቄውን ባቀረበ ቁጥር በተዘዋዋሪም ቢሆን መንግስት መልሶችን ይሰጣል ማለት ነው። ስለዚህ ለመብት መታገል ወጣም ወረደም ውጤት ይኖረዋል ብዬ ነው የምተማመነው። ዛሬ ዩኒቨርሲቲ ተማሪዎች ከሃይ ስኩል ተማሪ ጋር ነው ተቀናጅተው የወጡት። መፈክር ነው የሚያሰሙት፣ ማስተር ፕላኑን አንቀበልም ሀገራችን ላይ የመኖር የመናገር መብት አለን። መንግስት ይሄንን ሊሰማን ይገባል። አገሩም ደግሞ ኦሮሞ ማስተዳደርም ያለበት ኦሮሞ የሚል መፈክር ነው ሲያሰሙ የነበሩት እንዳለ የጉደር ተማሪዎች እና ነዋሪዎች ናቸው። በጠቅላላ አንድ ላይ ሆነው ይሄንን የዛሬውን እንዳለ ህብረተሰቡ ጠቅላላ አብሮ የወጣ ነው የሚመስለው። እስካሁን ድረስ ምንም ነገር ይሄ ነው የተባለ ነገር የለም። ልጆች ብዙን ልጆች አሁን እያፈሱ እየወሰዱ ነው። መጀመሪያም እንዳለ በር እየገነጠሉ ነው የሚገቡ፣ እየገቡ ማንንም ነው አፍሶ የሚወጡት። አራቱ አቅጣጫ ከተማውን የመከላከያ ሰራዊት ከቦ ነው ያለው። እንደገና የፌዴራል ፖሊስ ደግሞ ከተማውን ተቆጣጥሮት ነው ያለው። አቶ በቀለን ተከትለው የተናገሩት ደግሞ ከጉደር ከተማ ነዋሪዎች አንዱ ናቸው። አዲስ አበባ አቅራቢያ የሚገኙ አርሶ አደሮችና ነዋሪዎች ተገቢ ካሳ ሳያገኙ ከይዞታቸው ሊፈናቀሉ ይችላሉ በሚል ስጋት የተቃውሞ ሰልፍ እያካሄዱ ባሉበት የተማሪዎች ተቃውሞ በተለያዩ ኦሮሚያ አካባቢዎች የተስፋፋ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሂማን ራይትስ ዋችም ዘግቧል። ተቃውሞ አድራጊዎቹ ተማሪዎች ላይ የተወሰደ ነው ያለውን የኃይል እርምጃ የተቸው ሂማን ራይትስ ዋች ለእንግልትና ስቃይ የዳረገ እርምጃ ዳግም በሰልፈኞቹ ላይ ሲል ዘግቧል ባለፈው ቅዳሜ ባወጣው ዘገባው። ፊሊክስ ሆርን በቡድኑ የኢትዮጵያና የኤርትራ ጉዳዮች አጥኚ ናቸው። የኢትዮጵያ መንግስት ተቃውሞን በኃይል እርምጃ ሳይሆን የተማሪዎቹን ድምፅ በመስማትና በመነጋገር መፍታት አለበት ይላሉ ር በእርግጥ የጸጥታ ኃይሎች ከልክ ያለፈ ኃይል አለመጠቀማቸውን ማረጋገጥ አለባቸው። ያም የጸጥታ ኃይሎች ጥይት እንዳይተኩሱ ተቃውሞ ለመበተን ከመጠን በላይ ኃይል ተጠቅመው ሲገኙም በአፋጣኝ ምርመራ ማድረግና ፍርድ ቤት ማቅረብ ይገባል። የተቃውሞ ሰልፎችን በኃይል መበተን ያስፈልጋል ከማለት ይልቅ ቁጭ ብሎ የተማሪዎችን ብሶት ማዳመጥ ለማሳተፍ ለማስተር ፕላኑ ያላቸውን ብሶት መስማት ካሳ መክፈል ካለበትም ማዳመጥ ቢጀምሩ ጥሩ ነው እንጂ ስጋታቸውን ሲገልጹ በኃይል መጠቀም አይበጅም ነው ያሉት ሚስተር ሆርን። ተቃዋሚዎችና ነዋሪዎችም በሚስተር ሆርን አስተያየት የሚስማሙ ይመስላሉ። አሁንም ወደ ኤፌድኑ አቶ በቀለ ነጋ በሰላማዊ መንገድ የተጠየቀው ጥያቄ በተኩስ የታጀበ ምላሽ እንዲሁም መግለጫ በቅርብ የኦሮሚያ ፖሊስ የሰጠው ምንድን ነው የሚለው የከሰሩ የፖለቲካ ድርጅቶች እና ጸረ ሕዝቦች የፈጠሩት ነው ይላሉ። ይሄ ትክክል ያልሆነ አባባል ነው። ጥያቄው ትክክለኛ ነው፣ ህጋዊ እንደሆነም ባለፈው ዓመት አባዱላ ገመዳን የመሰለ ባለስልጣን የተማሪዎቹ ጥያቄ ትክክለኛ እንደሆነ አምነዋል። አሁን በቅርቡም ደግሞ የኦሮሚያ ጨፌ አፈጉባኤ ቡራዩ ላይ የኦሮሞ ሕዝብ የሚቃወመው ከሆነ የማይደግፈው ከሆነ ከሰማይ ወርቅ የሚያዘንብ እንኳ ቢሆን ተግባራዊ አይሆንም ብለው ተናግረዋል። ሌላ በኩል ደግሞ ስንመለከተው ወደዳችሁም ጠላችሁም ይሄ ማስተር ፕላን ተግባራዊ ይሆናል፣ ይፈጸማል። እንዲህ ያሉትን ደግሞ ልክ እናስገባቸዋለን ይላል። ሌላው ባለስልጣን ደግሞ የተምታታ ነገር ነው። በመሀሉ ያል ማን ነው ይህን የመጨረሻውን የሀይል እርምጃም ቢሆን እንወስዳለን የግድ ተግባራዊ ይሆናል የሚለውን ኃይለ ቃል የተላበተ ባንድ ወቅት ላይ አዋሳ ላይ ይሁን የሆነ ዞን ከተማ ላይ አቶ አባይ ጸሐዬ ሲናገሩ ማስተር ፕላኑ ተወደደም ተጠላም ተግባራዊ ይደረጋል። ይሄን የሚቃወሙ ካሉ ደግሞ ልክ እናስገባቸዋለን እንዳሉ በዓለም ሚዲያ ተሰራጭቷል። ይሄን ተቃራኒው በሆነ ደግሞ የኦሮሚያ ጨፌ አቶ ለማ መገርሳ ደግሞ ቡራዩ ላይ በቅርቡ የኦሮሞ ሕዝብ ይህንን ማስተር ፕላን የሚቃወመው ከሆነ ወርቅ እንኳን ከሰማይ የሚያዘን ቢሆን ሰማይ ዝቅ ምድር ከፍ አይልም፣ ተግባራዊ አይሆንም ነው ያሉ። መልካም። በድርጅታችሁም በኩል ይሄን ክትትል እንደምታደርጉት በቀጥታ ለመንግስት ባለስልጣናት ለሚመለከተው ክፍል ያቀረባችሁት፣ ለፓርላማ የተወዳደሩ አባሎቻችሁና ደጋፊዎቻችሁ ጭምር እንዳሉበት ከታሰሩት ውስጥ ገልጸውልኛልና፣ ያገኛችሁት ቀጥታ የሆነ ምላሽ አለ አቶ በቀለ? ምንም ምላሽ የለም እስካሁን። የማስተር ፕላን ተቃውሞውንም ከዚህ ቀደም የታሰሩብንንም ሰዎች ሁኔታ አመልክተን ፈቃደኛ ሊሆኑልን ባለመቻላቸው በአሁኑ ሰዓት ህዝባዊ የሆነ ሰላማዊ ሰልፍ ለማካሄድ ዝግጅት እያደረግን ነው። አሁን ምክንያቱም መንግስት በሰላማዊ መንገድ ላቀረብነው ጥያቄ፣ በተደጋጋሚ ላቀረብነው ጥያቄ በምርጫ የተሳተፉ አባሎቻችንን የእኛንም ደግሞ መልካም ስምና ለሀገሪቱ ያለንን የተቃውሞ ጎራ እንቅስቃሴያችንን ሁሉ ጥላሸት የሚቀባ መስሎ ስለታየን ወደፊት እንግዲህ በሰላማዊ መንገድ አቤቱታችንን ለማቅረብ ሰላማዊ ሰልፍ ሁሉ ለማድረግ ዝግጅት እያደረግን ነው። ቀድም በገለጿቸው አካባቢዎችም ሆነ በሌሎች አካባቢዎች ተማሪዎች ናቸውና በብዛት እየተሳተፉ ያሉት የመማር ማስተማር ሂደቱ ተስተጓግሏል። የምታውቁት ነገር አለ በተጨባጭ? አዎ እንቅስቃሴዎቹ በሚካሄዱባቸው ብዙ ቦታዎች ላይ ትምህርት ቤቶች ተዘግተዋል። አቶ በቀለ ነጋ፣ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ። እነኚህ ጥያቄዎች ሌሎችንም የሚመለከታቸውን ክፍሎች ያሳተፉ ውይይቶች የሚጋብዙ ይመስለኛል። ለአሁኑ ለጊዜው አመሰግናለሁ። ጊዜ ይስጥልኝ። እኔም እጅግ አድርጌ አመሰግናለሁ።